የህዝባዊ ወያነ ሓርነት ትግራይ ሊቀመንበርና የትግራይ ክልል ምክትር ስምስዳድር ዶክተር ደብረጽዮን ገብረ ሚካኤል አርባ አምስተኛው ዓመት የህወሀት ምስረታ የካቲት አስራ አንድ በዓል አስመልክተው በክልሉ ለሚገኙ መንግስታዊ መገናኛ ብዙሀን ትላንት በሰጡት መግለጫ እንዳነሱት የትግራይ ክልል መንግስትና ገዢ ፓርቲ ህወሀት ከኤርትራ ጋር በተያያዘ ያለው የድንበር ጉዳይ እንዲሁም ሌሎች መጨረሻ ያላገኙ አጀንዳዎች በህጋዊና ስርዓቱ በጠበቀ አካሄድ ይፈቱ ዘንድ እንደሚሽ ገልጸዋል። ዶክተር ደብረጽዮን ገብረ ሚካኤል በመግለጫቸው እንዳሉት የድንበር ጉዳዩ ጨምሮ ሌሎች ያልተቋጩ አጀንዳ ስራዎች በዋነኝነት የፌዴራል መንግስት ሊፈጽማቸው የሚገባ ቢሆንም የክልል መንግስትም እንደ ፌዴሬሽኑ አንድ አካል በሁለቱም አካላት በኩል ንግግር እንዲደረግ ዓለም አቀፋዊ ውሳኔዎች እንዲተገበሩ ዝግጁነት እንዳለው አመልክተዋል። ይሁንና አሁን ላይ ያልተቋጩት አጀንዳዎች መጨረሻ እንዲያገኙ የሚያስችል መቀራረብ ይሁን ንግግር አለመኖሩ ጠቁመዋል። አለው ጉዳያት ሁነለው ናይ ወሰን ይሁን ናይ ካሊ ይሁን ሕግን ስርዓትን ተኸትል ይወዳ የወሰንና ሌሎች መጨረሻ ያላገኙ ጉዳዮች አሉን። እኛ ሕግና ስርዓት ተከትሎ መጨረሻ ያገኝ እንላለን። በግጭት የሚፈታ ነገር የለም በሕግና ስርዓት እንጂ። ስለዚህ የእኛ ፍላጎት ይህ መሆኑ መታወቅ አለበት። በሁለታችንን በኩል ያለፋ አልፏል። ዓለም አቀፋዊ ይሁን የአካባቢ ሕግ አለ። በተለይም ይህ ጉዳይ ዓለም የሚያውቀውና ውሳኔ የተሰጠበት ነው። እኛ ተቋማዊ በሆነ መንገድ ታይቶ መጨረሻ እንዲያገኝ ዝግጁነት አለን። ሳትቀራረብ ግን የሚያልቅ ነገር የለም። አሁን ላይ የሚታይ መቀራረብ

የኤርትራ ፕሬዚዳንት ኢሳያስ አፈወርቂ ባለፈው ሳምንት መጨረሻ ለሀገራቸው መንግስታዊ ቴሌቪዥን ጣቢያ በሰጡት ቃለ መጠየቅ የኢትዮጵያና ኤርትራ አዲሱ ሰላማዊ የግንኙነት ምዕራፍ ከመጀመር በኋላ ያለው የሁለቱ ሀገራት የድንበር ሁኔታ ሲናገሩ ከመቼውም ጊዜ በላይ በከፋ ሁኔታ ላይ መሆኑን ጠቅሰው ነበር። የኤርትራው ፕሬዚዳንት ለከፋው የድንበር ሁኔታ ተጠያቂ ያደረጉት አካል ደግሞ ህወሀት ነበር። አመታት የዘለቀው የኢትዮጵያና ኤርትራ የድንበር እንዲሁም የህወሀትና የኤርትራ ገዢ ፓርቲ ውዝግብ በቅርበት የሚከታተሉ ምሁራን እንደሚሉት ባድመ ይሁን ሌላ የድንበር ጥያቄ የሁለቱ ኃይሎች ብቸኛ ወይም ዋነኛ የግጭት ምንጭ እንዳልሆነ ይገልጻሉ። በመቀለ ዩኒቨርሲቲ የህግና ስነ መንግስት ኮሌጅ መምህሩ አቶ አጽዋ ተክለ ስለማድመኮ ተፈቶ ያደር ነው። ህወሓትን የተቀበለ የትግራይ መንግስት፣ የኢትዮጵያ መንግስት የተቀበለ በአገር ስነምግለት መሰረት ያለ ቅድመ ሁኔታ ተቀብለን ለመስራት እንሞክራለን ነው። እንፈታዋለን፣ ተቀብለነዋል ነው። ግን ስንፈታው እንነጋገር ነው

የተለመዱ ናቸው። ከዚህ ሌላ የህወሀቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በመግለጫቸው ያነሱት ነጥብ በብዛት በኢትዮጵያ ስለሚገኙ ኤርትራውያን ስደተኞች ይመለከታል። ዶክተር ደብረጽዮን ኤርትራውያን ስደተኞች በተመለከተ ሲናገሩ ስደተኞቹ ድንበር አቋርጠው የሚመጡት በሀገራቸው ባለው የከፋ ስርዓት ተማረው ነው ካሉ በኋላ በመጠለያዎች ይሁን ከመጠለያ ውጭ በሚኖራቸው ቆይታ ከሌሎች አካላት በተጨማሪ የትግራይ ክልል መንግስት እገዛ እንደሚያደርግላቸው ገልጸዋል። ስርዓት ስለ ዝመረሮም ክፍ ና ስለ ዝበሉ ወታደራት ዝኾኑ ሲቪላት ዝኾኑ ንእሽተ ይኹኑ ዓብይ ይኹኑ ዝኸፍዎ እዩ በቲ ስርዓት ምክንያት ወታደሩ ሲቪሉ ትንሹም ትልቁ በስርዓቱ የተከፋ ስለሆነ ራሳቸው መርጠው ነው እየመጡ ያሉት። ስርዓቱ ነው የገፋቸው። ስለዚህ እነሱ የሚፈልጉት ስርዓት እስኪፈጠር ድረስ እነዚህ ስደተኞች ማገዝ ይገባናል። ስርዓት መልክዕ ዝሕዝ ንሳቶም ዝደልይዎ ክሳዕ ዝኾነሎም ክንዕቆም ኣለና ማለት ሰሞኑን አዲስ ወደ ኢትዮጵያ የሚገቡ ኤርትራውያን ስደተኞች ወደ መጠለያ ለመግባት የሚያደርጉት ምዝገባ መስተጓጎል ሲገጥመው እንደነበረ ተጠቅሶ ምናልባትም ካምፖቹ ሊዘጉ ይችላሉ የሚል ወሬ በበርካታ ኤርትራውያን ዘንድ ስጋት ተፈጥሮ እንደነበረ ከምንጮች ሰምተናል። ይሁንና አሁንም ሁሉም በኢትዮጵያ የሚገኙ የኤርትራ ስደተኞች መጠለያ ጣቢያዎች በመደበኛ ስራቸው ላይ ይገኛሉ። የተባበሩት መንግሥታት ድርጅት በ2019 መጨረሻ ያወጣው ሪፖርት እንደሚያመለክተው በአሁኑ ወቅት በኢትዮጵያ ትግራይና አፋር ክልሎች በሚገኙ ስድስት የኤርትራ ስደተኛ መጠለያ ካምፖች ውስጥ 140 ሺህ ገደማ ኤርትራውያን ስደተኞች ይገኛሉ። ለዲደብሊዩ ዘገባ ሚሊዮና ስላሴ መቀለ